ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አብዛኞቹ የፖለቲካ መሪዎቻችን እስካሁን ድረስ ባለፈው አርባ ዓመት የነበሩት በጉርምስና ዘመናቸው በስሜታዊነት የጀመሯቸውን ፖለቲካ መሀል መንገድ ላይ ቆመው እስቲ ትክክል ነበር ወይ አልነበርንም ወይ ብሎ ከማየት ይልቅ አሁንም ትክክልን፣ አሁንም አላጠፋንም፣ አሁንም አልተሳሳትንም እያሉ መሄዳቸው አንዱ የትውልዱ ትልቅ ችግር ነው። የጥያቄው መልስ እንግዳችን ወይዘሮ ሰዋስው ስለሺ ጆሐንሰን ናቸው ከዜናው በኋላ ይመጣሉ። ጠብቋቸው። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ ግንቦት 20 ቀን 2008 ዓ ምት ነው። ከዜናዎቹና የጥያቄ መልስ ፕሮግራም በኋላ የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማሸናል። ፕሮግራሙን ንጉሥ ታምሬ ይመራል። ሰለሞን ክፍል አስተናግዳለሁ። አብራችሁን ታመሹ ዘንድ አክብሎት ግብዣዬ ነው። አሁን በቅድሚያ ያለም ዜና እንደምና ምሽታቸዋል። ዜናውን የማሰማው አዲሱ አበበ ነኝ። ኢህአደግ ስልጣን የያዘበት 25ኛ ዓመቱን እያከበረ መሆኑን በመግለጥ እስክንድር ፍሬው ከአዲስ አበባ ይህን ሪፖርት ልኳል። በአዲስ አበባ ስታዲየም በተካሄደው የበዓል አከባበር ስነስርዓት ላይ የተገኙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፉት 25 ዓመታት አያሌ ድሎች መመዝገባቸውን ጠቅሰዋል። የብር ኢዮቤልዩ በዓሉም እነዚህን ዞር ብሎ ለመመልከት እንደሚያስችል አስረድተዋል። ከ1983 በፊት የነበረችውን ኢትዮጵያ አዲስ ካሏት የአሁኗ ኢትዮጵያ ጋር ያነጻጸሩት ጠቅላይ ሚኒስትሩ በልዩ ልዩ ዘርፎች ህገ መንግስታዊ ጥበቃ ያገኙ ለውጦች መምጣታቸውን አብራርተዋል። ፌዴራላዊ ስርዓትን ተግባራዊ ያደረገው የኢፌዴሪ ህገ መንግስት የህዝቦችን የዘመናት የማንነት ጥያቄ ሙሉ ለሙሉ ከመመለሱን ባሻገር የዜጎች ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ እንዲከበሩ እውቅናና ጥበቃን ሰጥቷል። ይህም በሀገሪቱ አስተማማኝ ሰላም እንዲሰፍን ዋስትና ያለውና የዳበረ የመድበለ ፓርቲ ዲሞክራሲያዊ ስርዓት እንዲሰፍን እንዲሁም ፈጣን ቀጣይነት ያለውና ሁሉንም ተጠቃሚ የሚያደርግ ፍትሃዊ እና ዘላቂ እድገት እንዲረጋገጥ ምቹ መደላድሎችን ፈጥሯል። ኢትዮጵያ ወደ ኋላ ሊመለስ በማይችል የእድገትና የለውጥ ምህዋር ውስጥ መግባቷንም ነው ጠቅላይ ሚኒስትሩ የጠቀሱት። ምስጋና የህይወትና የአካል መስዋዕትነት ለከፈሉ የትግሉ ሰማዕታት ይሁንና የከፋ ስህተት እስካልፈጸምንና የህዝባችንን ልዕልና እስካልካድን ድረስ አገራችን ፈጽሞ ሊቀለበስ በማይችል የህዳሴ ጉዞ እየገፋች ከአንድ ከፍታ ወደ ሌላ፣ ከአንድ ድል ወደ ሌላ የተሻለ ድል መሸጋገሯን ትቀጥላለች። በአንዳንድ ተቃዋሚዎች እምነት ግን ተገኙ የተባሉት ለውጦች መሬት ላይ የሉም። የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ደግሞ ከእነዚህ ተቃዋሚዎች አንዱ ናቸው። ድሎችን ከመዘርዘር ራስን መመርመር ይሻላል ይላሉ። ኢህአዴግ መሪዎችን የሚመክሮን የገፉበትን መንገድ ቆም ብሎ እንዲያስቡበት ነው። በሶስቱ መሰረታዊ ጉዳዮች አመጣን የሚሉ በሚሉ ነገሮች ላይ ባዶ ፕሮፓጋንዳውን፣ ባዶ ጫጫታውን፣ ባዶ መፈክሮችን ከማሰማት ይልቅ ቁጭ ብሎ ከኢትዮጵያ ሕዝብ ጋር ምን አድርገን ምን አገኘን ከየት ተነስተ የት ደረስን፣ የምለው የኢትዮጵያ ሕዝቦችን ሕይወት ለውጠናል ወይ የኢትዮጵያ ሕዝቦች አልፎላቸዋል ወይ የኢትዮጵያ ወጣቶች ተስፋ አለን ብሎ በሀገራቸው ኮርተን ለመኖር በልጽጌን ለመኖር አልፎልን መኖር እንችላለን ብሎ ተስፋ ሰንቀዋል ወይ ነው። ይህ ቅድም ያልኩኝ በቀይ ባህር ይመሰክራል። ሊቢያ በረሃ ይመሰክራል። የሜዲተራኒያን ባህር ይመሰክራል። የደቡብ አፍሪካ በዚህ መንገድ ላይ ያሉ ጫካዎች፣ ጅቦች ይመሰክራሉ። ታዋቂው ፖለቲከኛ አቶ ልደቱ አያሌውም በዚህ ባህል አጋጣሚ ትርፍና ኪሳራን ማወራረድ እንደሚገባ ይመክራሉ። ጥንካሬውን የበለጠ አጠናክሮ መቀጠል ጉድለቱን ደግሞ ለማሟላትና ለማስተካከል መጣር ነው እንጂ በሁሉም መልኩ ውጤታማ ነኝ የሚለው ነገር የሚሰራ አይመስለኝም። ኢህአዴግ በፖለቲካ ረገድ የሰራቸው ስራዎች ከወረቀት ያለፉ አይደሉም። እንደ እኔ አስተሳሰብ እንዳውም ከልቡ ዴሞክራሲና ሰብአዊ መብት በዚህ ሀገር እንዲከበር የሚፈልግ መንግስት አይደለም። የግንቦት ሀያ የብር ኢዮቤልዩ ልዩ በዓል ካካተታቸው ክንውኖች የዛሬው ዋነኛው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቱርክ መንግስታዊ ዜና ዘገባ መሰረት የዩናይትድ ስቴትስ የአየር ጥቃትና የቱርክ ከባድ ጦር መሣሪያዎች በጋራ በወሰዱት እርምጃ ሰሜናዊ ሶሪያ ውስጥ 14 እስላማዊ ነውጠኞች መግደል ተችሏል። እርምጃው ትናንት አርብ ምሽት የተወሰደው እስላማዊ ነውጠኞቹ በቱርኳ የኪሊስ ክፍለ ሀገር ላይ ላካሄዱት ጥቃትና በአምስት ሰዎች ላይም ላደረሱት የማቁሰል አደጋ አጸፋ ነው ብሏል። የቱርኩ አናዶሉ ዜና አገልግሎት ዛሬ ቅዳሜ ባወጣው ዘገባ ዩናይትድ ስቴትስ መራሹ የአየር ጥቃት ከዚህም ሌላ እስላማዊ ነውጠኛ ቡድን የሚገለገልባቸውን ሰባት ሕንፃዎች አውድሟል። በቱርኩ ዜና አውታር ዘገባ መሠረት በዚህ 2016 ዓ ም ኪሊስ ክፍለ ሀገር ውስጥ ከሶሪያ ድንበር በሚካሄድ የተኩስ ልውውጥ 21 ሰዎች ተገድለዋል። የዩናይትድ ስቴትስ አውሮፓ ላይ ላቆመችው የሚሲል መከላከያ አጸፋውን ከመውሰር ሌላ አማራጭ የለኝም አሉ የሩሲያው መሪ ቭላድሚር ፑቲን ፑቲን ትናንት አርብ ወደ አቴንስ ግሪክ ሲጓዙ በተናገሩት ቃል ዩናይትድ ስቴትስ በአውሮፓዎቹ ሮማንያና ፖላንድ ውስጥ ላቆመችው የሚሳይል መመከጫ መልስ መስጠት ይኖርብናል ብለዋል። ዋሽንግተን ለዚህ ለፑቲን አስተያየት እስካሁን መልስ አልሰጠችም። በመጨረሻም በሁለተኛው የዓለም ጦርነት ካገለገሉ አውሮፕላኖች አይነተኞች አንዱ ትናንት አርብ ማታ ኒውዮርክና ኒውጀርሲ መካከል ባለው ሀድሰን ባህር ውስጥ ወደቀ። የኒውዮርክ ፖሊስ እንዳስታወቀው ከጆርጅ ዋሽንግተን ድልድይ ጥቂት ኪሎ ሜትሮች ራቅ ብሎ ነው የ56 ዓመቱ ፓይለት የተገኘው። ይህ ፒ47 ተንደርቦልት የተሰኘው አውሮፕላን በሜሞሪያል ዴይ በሚቀርቡ ትርኢት ከሚቀርቡት አንዱ ነበረ። ሜሞሪያል ዴይ የፊታችን ሰኞ የሚከበረው የዩናይትድ ስቴትስ ወታደሮች በጦር ሜዳዎች ያሳለፏቸውን ሕይወት ለመዘከር የሚታሰብ ወይም የሚካሄድ በዓል ነው። ዜናው አበቃ። ዜናዎቹ፣ አዲሱ አበበን እናመሰግናለን። አሁን የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው በኢትዮጵያ ከመንግሥትና ተቃዋሚ ፓርቲዎች ይልቅ በሕዝብ መካከል ውይይት፣ እርቅ ብሎም ፈውስ ያስፈልጋል ከሚሉ እንግዳ ጋር ትላንት ባለጥያቄው መልስ ዝግጅታችን ውይይት መጀመራችን ይታወሳሉ። መንግሥት በሀገሪቱ ሰላም መረጋጋትና እድገት ሰፍኗል ይላል። አሁን በሕዝብ መካከል ውይይትና ዕርቅ የሚያስፈልገው ለምንድን ነው? ወይዘሮ ሰዋስው ስለሺ ጆሐንሰን ከፕሮግራሙ አዘጋጅ ትዝታ በላቸው ጋር ባደረጉት ውይይት ያብራራሉ ነው። አመሰግናለሁ ሰለሞን። በትላንትናው ክፍል አንድ ፕሮግራማችን ወይዘሮ ሰዋሰው ስለሺ ጆሃንሰን አድማጫችን አቶ ሳተናው አሊ የመከፋፈላችን ምክንያቶች ምንድናቸው ሲሉ ላቀረቡት ጥያቄ በአብዛኛው ያለፉትን በርካታ አመታት የመንግስት ፖሊሲ እንደ ምሳሌ አቅርበዋል። በተለይም ቋንቋን መሠረት ያደረገውን የአስተዳደር ስርዓት ዛሬ ስልጣን የያዘበትን 25ኛ ዓመት የሚያከብረው ኢህአዴግ ግን የቀደሙት መንግስታት የፈጸሙትን በደል ለማስተካከል ነው በቋንቋ ላይ የተመሰረተ አስተዳደር ያዋቅርኩት ይላል። ወይዘሮ ሰዋ ሰው በዚህ ላይ በሚሰጡን አስተያየት ፕሮግራማችንን እንጀምራለን። አዎ፣ በእርግጥ ምን ጊዜ ማንኛውም መንግስት ሁልጊዜ ለሚሰራው ስራ ተሳፍቻለሁ ወይም አጥፍቻለሁ የሚል ነገር አናይም። ብዙ ጊዜ አንድ ምሳሌ መጠቀም ቢያስፈልገኝ ሁላችን በወጣትነት ወይም በጉርምስና ዘመን የምናደርጋቸው ስህተቶች ይኖራሉ። አሁን ወይ ልጆቻችንን አምሽታችሁ አትግቡ ብለው ወላጆቻችን በተናገሩን ሰዓት ወይም አትውጡ ወይም አትዙሩ እንደዚህ ሲሉን እኛ እንቃወም ነበር። ምክንያቱም ያወቅን ስለሚመስለን ማለት ነው። ከሰላሳ እና ከአርባ አመት በኋላ እኛ ራሳችን ወላጆች ሆነን ልጆቻችን አብሽተው ሲወጡ ሲገቡ ስናውቅ ነው ከሰላሳ አመት በፊት ለካ ቤተሰብ የመከረኝ ለዚህ ነበር ብለን የምንለው እና እኔ አሁን የኢትዮጵያን ፖለቲካ አካሄድ ባለፉት አርባ አመታት ሳይ አብዛኞቹ የፖለቲካ መሪዎቻችን እስካሁን ድረስ ባለፈው አርባ አመት የነበሩት በጉርምስና ዘመናቸው በስሜታዊነት የጀመሯቸውን ፖለቲካ መሀል መንገድ ላይ ቆመው እስቲ ትክክል ነበርን ወይ አልነበርንም ወይ ብሎ ከማየት ይልቅ አሁንም ትክክል ነን፣ አሁንም አላጠፋንም፣ አሁንም አልተሳሳትንም እያሉ መሄዳቸው አንዱ የትውልዱ ትልቅ ችግር ነው። ልንሳሳት እንችል ይሆናል ብሎ አለማመናቸው ማለት ነው። እና ከዚህ የተነሳ የብሔረሰብ ነጻነት እስከ መገንጠል የሚል ርዕስ ይዞ በምክንያቱም ሲጀምሩ የማርክሲዝም ሌኒኒዝም ፕሮግራም ነው ብለው ነው። ይህን ነገር ሲጀምሩ ትግራይ ትገነጠላለች ብሎ ትግራይን ለማስገጠል የጀመሩት ጦስ ነው፣ ብዙ ቦታ ላይ ገብቶ ህዝቡን ያለያየው። እንደማይሰራ አውቀውታል፣ ያውቁታል። ግን ይህን ስህተት አጥፍተናል ብሎ ለመመለስ ስላልፈለጉ በምንም ተአምር የኢትዮጵያ ሰዎች መብት በዚህ ሰዓት ተከብሯል ብሎ ለማለት በጭራሽ የሚያስደፍር ሁኔታ አለ ብዬ አልገምትም። እንደውም በቅርቡ የጄኖሳይድ ዎች ዳይሬክተር እንደተናገሩት በዓለም ላይ ከፍተኛ የሕዝብ ጄኖሳይድ በተካሄደባቸው አገሮች ውስጥ ጄኖሳይድ ከመካሄዱ በፊት የሚኖሩ ስምንት ምልክቶች፣ እንደውም አስር ምልክቶች ብለው ጠቅሰው እንደዚህ ሶማሊያ፣ ሲሪያ፣ እንደዚህ እንደዚህ ብለው የተለያዩ ሀገሮችን ጠቃቀሱ። እነ ሩዋንዳን ጠቃቀሱና ከነዛ ውስጥ ከአስሩ ምልክቶች ውስጥ ኢትዮጵያ ውስጥ ስምንቱ ተካሂዷል እስካሁን ድረስ አሉ። አሁን በአስቸኳይ አንድ ነገር የማይደረግ ከሆነ ኢትዮጵያ ውስጥ እንደ ሌሎች ሀገሮች ሁሉ ጄኖሳይድ ሊያስመጣ የሚያስችል አደጋ በሀገሪቷ ላይ እያንዣበበ ነው። ይሄን ከጥናታቸው በመነሳት ኦፊሻል የተናገሩት ንግግር ነው እና ይሄንን ስና እንዴት አድርገኑ ይሄ ብሔረሰብና ብሔረሰብ መብቱ ተከበረ ተቀራረበ ብሎ የኢህአዴግ መንግስት ደፍሮ ለመናገር የሚችለው ምክንያቱም ፈጽሞ ከ ተቀባጭ ሁኔታ ጋር የማሄድ ንግግር ነው ብዬ ነው ማምነው። እሺ ወይዘሮ ሰዋሰው ጆሀንሰን፣ እንግዲህ የኢህአዴግን ፖሊሲ የሚደግፉ ፖሊሲው ትክክል ሆኖ አተገባበር ላይ በትክክል ተግባር ላይ አልዋለም ነው የሚሉት ና እዛ ላይ አስተያይቶ ምንድን ነው? እሺ፣ እኔ መጀመሪያ በርካታ ድርጅቶች ይህንን የሚቀበሉ ይኖራሉ የሚለው ነገር ትንሽ ለማመን ያስቸግረኛል። ምናልባት አለሙያዬ ገብቼ ብዙ እንዳልናገር በዚህ ጉዳይ ላይ በቋንቋ በዘር ይሄ የኤትኒክ ፌዴራሊዝም እንደዚህ እንደዚህ የሚባሉት ነገሮች ላይ መልካምነቱና መልካም ያልሆነውን ነገር ለባለሙያዎች ብለቀው ደስ ይለኛል ምክንያቱም አለሙያ የሆነ ነገር እንዳልናገር ስለምሰጋ ማለት ነው እኔ ግን በጠቅላላው የብሔረሰቡም ሆነ የቋንቋውም ሆነ የፖለቲካ አካሄዱም ሆነ ማንኛውም ነገር ባለፉት ሀያ አምስት አመት ታሟል። በቃ ትውልዱንም አሳምመዋል፣ ምድሪቷንም አሳምመዋል። ያን ነገር ለመፈወስ መቀራረብ አለብን ወደሚለው እኔ ወደማቀው እንዳይ ብሄድ ይቀለኛል። ይሄን አጀንዳ አለም ወይ ብዙ እንዳልለው ስለምሰጋ ነው። እሺ፣ አመሰግናለሁ። ወደ አቶ ሳተናው አሊ ጥያቄዎች ልመልሶትና እንግዲህ ችግር አለ ብለን እንመን። ማንኛውም ማህበረሰብ ውስጥ ችግር አለ፣ ኢትዮጵያ ውስጥ ልክ ነው። ውጥረት አለ ውጥረት አለ። በብሔረሰቦች መካከል ደግሞ ጥርጣሬና መፈራራት አለ። እንደ ቀድሞ መቀራረብና መወያየትና ችግር በህዝቡ መካከል ካለ እንፍታው ብሎ መረባረብ የለም። እና እንዴት ማቀራረብ ይቻላል የሚለውን ምን ዘዴ ተለሙ? እንዴት ነው ማቀራረብ የሚቻለው? አዎ ይሄን ነገር አንድ ቦታ መጀመር መቻል አለበት በእርግጥ። እና መጀመሪያ ይሄንን ሀሳብ ሰው ሁሉ እንዲቀበለው እርቅን፣ ሰላምን እንፈልጋለን የሚለውን ስሜት በሰው ሁሉ ህዝብ መሀል እንዲሰጥ ማስጨበጡ የመጀመሪያ ስራ ነው የሚሆነው ምክንያቱም ማናችንም የምናተርፍበት ጉዳይ ነው። በምድሪቷ ሰላም ቢመጣ፣ በምድሪቷ እርቅ ቢመጣ ሁሉ ትውልድ ይጠቀምበታል እንጂ የሚጎዳ አይኖርም እና ይህን ሀሳብ ብዙዎች እንዲቀበሉት የማድረግ ስራው የመጀመሪያ ስራ ነው የሚሆነው እና ከዚህ የተነሳ አሁን በቅርብ ጊዜ እንደዚሁ ይሄ ሀሳብ በብዛት በተለያየ ጊዜ ላለፉ ሶስት አራት ዓመታት ይህንን ሀሳብ ስናወጣ ስናወርድ የነበርን ሰዎች በቅርቡ ተገናኝተን ለምን የእርቅ ምክር ቤት አናቋቋምም እና በትውልድ መሀል መቀራረብ እንዲፈጠር አናረግም? ብለን ገና ጥንስስ ጀምረን ስራ ጀምረናል። ራሱን የቻለ እንግዲህ ያንን ድርጅት ማጠናከሩ የሚያስፈልጋቸው ነገሮች ማድረጉ ራሱን የቻለ ነው። በተለያየ ቦታ ደግሞ ይህንን እርቅ ሀሳብ ያነሱ የተለያዩ ድርጅቶች በሀገር ውስጥም በውጭም አሉ። መጀመሪያ እነሱንም ለማቀራረብ የመሞከሩ ስራ፣ ሁለተኛ ስራ ይሆናል ብዬ አስባለሁ ሶስተኛ እኛ በውጭ ያለን ሰዎች አሁን አብዛኞቻችን ይሄንን ስራ እየሰራን ያለነው ከኢትዮጵያ ውጭ እያለን ሰዎች ነን እና የችግሩ ብዛት ጎልቶ የሚታየው ደግሞ አሁን ዲያስፖራ ላይ ባለው ህዝብ መሀል ከሀገር ቤት ይዞ የመጣው የፖለቲካ መዘዝ ውጭም መጥቶ አብያተ ክርስቲያናት ተከፍለው፣ የመንግስት ደጋፊ ቤተ ክርስቲያን፣ የመንግስት ተቃዋሚ ቤተ ክርስቲያን፣ የመንግስት መስጊድ፣ የደጋፊ መስጊድ እንዲህ እየተባለ እንደ በተፈራው የእምነት ድርጅቶቻችን ሁሉ እንኳን ሳይቀር ይሄ ጥላሸት መጥቷል እና በመጀመሪያ ከእምነት አባቶች እና በእምነት ኢንስቲቱሽን ውስጥ የሚሰሩትን ሰዎች ለማነጋገር እና እንደውም አብዛኞቹ እምነቶች ሁሉ የሚሰብኩት ፍቅርን፣ እርቅን፣ ሰላምን እስከሆነ ድረስ እነሱ ራሳቸው በዚህ ስራ ላይ በመግባት ከፍተኛ ርብርብ እንዲያረጉ በየጊዜው በየሚዲያው ቅስቀሳ እናረጋለን። ይሄንን ሀሳብ እንዲያነሱና ይሄንን ነገር እንዲያራምዱ ለማድረግ ማለት ነው። ሁለተኛው እያንዳንዳችን አሁን በውጭ ያለን ሰዎች በያለንበት አገር ያለንን ኮሚኒቲ ጋር እየተቀራረብን እንኳን እኛ ጀርመኖች፣ ፈረንሳዮች፣ አሜሪካኖች ስለ ኢትዮጵያ ያገባናል እያሉ እየፈተፈቱ ነው ያሉት እንኳን እኛ የዛች ሀገር ትውልድ እዛ ሀገር ዘር ማንዘራችን ያለ ሕዝቦች ቀርተን ማለት ነው። እና ችግሩ እንዳለ አምነን መፍትሄ እየተደማመጥን እየተከባበርን የኔ ሀሳብ ብቻ እይሰማ ሳንል ማለት ነው። ይህንን ሀሳብ የማሸራሸር ነገር በየቦታው ዲያሎግ የሚያስነሱ ነገሮችን እየፈጠርን መስራት እንጀምራለን። ሌላው ጠያቂው ካነሱ ጥይንትን ውስጥ መንግስትም አያገባችሁም ተቃዋሚም አያገባችሁም የሚሉ አሉ። ተቃዋሚዎችም መንግስትም የዛች ሀገር ትውልድ እንደሆኑ ሁሉ አያገባኝም ብሎ የተቀመጠው ምስብ የዛ ሀገር ትውልድ ነው። ለመንግስትም ሆነ ለተቃዋሚ ብቻ ስለዛች ሀገር እጣፈንታ ለሞት ሰን ብቻቸውን ማንዳት ያላቸው አይደሉም። ይሄንን አስረግጠን ለመንግስትም ለተቃዋሚዎችም አታንሱብን ብለው ለሚሉት አስረግጠን መናገር መቻል አለብን። ምክንያቱም ከመንግስት ወገኖች አንዳንድ ሳነጋግር ምን ጸባለና ማንን ነው የምታሳድቁት? የተጣላ የለም ይላሉ። ተቃዋሚዎች ደግሞ የለም የለም፣ እኛ አሁን ግማሹ በሰላማዊ ትግል ግማሹ በትጥቅ ትግል የሚያምነው ከመንግስት ጋር ላለፉት ሀያ አምስት ዓመታት በሙሉ የእርቅ ነገር ለማድረግ ሞክረናል፣ እንዲህ ብለናል። ምንም የሚሳካ ነገር አይደለም። ይሄን ነገር ማድረግ አይገባችሁም የሚሉ አሉ። እነሱ የተሰማቸውን ሀሳብ መስጠት መብታቸው ነው። እኛ ደግሞ በትውልዱ መሀል እርቅና ሰላም ሊመጣ ይገባል የምንል ደግሞ መብታችን ነው። ይሄን ነገር እንደ ትውልድ ይሄን አጀንዳ የማንሳት ጉዳይ ማለት ነው። እሺ ወይዘሮ ሰዋሰው ውይይታችንን ወደ ማጠቃለሉ አንዱ ነው። ሌላ ግን እንደው በተጨባጭ ኢትዮጵያ ውስጥ ያለው ሁኔታ ምንድን ነው? ህዝብ እንደ ልቡ የሚደራጅበት ሁኔታም የለም። ክልክል አይደለም፣ ነገር ግን የፍርሃት ድባብ አለ ይላሉ አገር ውስጥ የሚኖሩ ሰዎች። ህጋዊ በሆነ መንገድም ተደራጅተው ቢሮ ከፍተው ህዝብን እንመራለን የሚሉ ተቃዋሚዎች ወይንም የሲቪል ማህበረሰብ አባላት በነጻነት መንቀሳቀስ አንችልም የሚል ስሞታ እያሰሙ ነውና ይህን ደንቃራ እንዴት ማለፍ ይቻላል ብለው ያስባሉ? አሁን እርስዎ እንደ መንደርደሪያ ስለ ራስዎ ሲነግሩኝ እኔ እናት ነኝ፣ እናት ስለሆንኩኝ እናቶች ይሄንን ፋና እንዲከተሉ ነው የምፈልገው ብለዋል። መሰረታዊ በሆነ መንገድ እናቶች ምን ማድረግ አለባቸው? ህዝብ ምን ማድረግ ይችላል? ለመደራጀት፣ ለመወያየት፣ ለመነጋገር የፍርሃት ድባብ የሰፈነበት ህዋ ውስጥ አዎ አሁንም ይሄ ኢትዮጵያ ውስጥ ይሄ ነገር በምንም ተአምር ባለመቻሉ ይመስለኛል ለአብዛኛው ህዝብ ለመሰደድ ምክንያት የሆነው ማለት ነው። ከምድሪቷ ሽማግሌም፣ አሮጊትም፣ አዛውንትም ቀባሪ እስከሚያጡ ድረስ ምድራቸውን እየናፈቁ በባዕድ ምድር እየቀሩ ያሉበት ሁኔታ ነው ያለው እና አንድ ጊዜ እንዲሁ አሜሪካ ውስጥ በነበረ ጉባኤ ላይ ለአንድ አሜሪካዊ የጠየኳቸው ጥያቄ ነበር የአሜሪካ እናቶች ልጆቻቸው አፍጋኒስታን፣ ኢራቅ እንዲህ እየሄዱ በጦርነት ሲያልቁባቸው አንዴ ጮኹ ለአሜሪካ መንግስት፣ ማለት ነው። በምንም ተአምር ልጆቻችን በየቦታው እየሄዱ እንዲጨረሱ አንፈልግም ብለው መጮኋቸው መንግስት እንዲያዳምጣቸው አደረገ። አሁን የደጋፊና የተቃዋሚ ጉዳይ ሳይሆን ሰው የመሆን ጉዳይ ብቻ ስለሆነ የኢትዮጵያ እናቶች ብዙ ጊዜ ለኢትዮጵያ መንግስትም ደብዳቤ ጽፍ ያለው ለተቃዋሚዎችም ጽፍ ያለው፣ አርባ አመት ሙሉ የኢትዮጵያ እናቶች ልጆቻቸውን እየገበሩ ኖሯል። አባቶች አልገበሩም ማለት አይደለም። መቼም ሴትን ያህል ነገር አምጣ የወለደችውን ምን ያህል የሰውን ክቡርነት በጣም ሴቶች ይረዳሉ እና ከዚህ የተነሳ የኢትዮጵያውያን ሴቶች በሙሉ በዚህ ሰዓት ልጆቻችንን እንዳይማገዱ ብለው የመጮህ አቅም እስኪያነሱ ድረስ መንግስትን ማስገደድ እንችላለን ብዬ አምናለሁኝ። ምክንያቱም መንግስትም እኮ ሰዎች ናቸው። የተወሰነ ዘመን በመሳሪያም፣ በኃይልም፣ በጉልበትም መተማመን ቢኖርባቸው ቤትም ዓለም ላይ በዚህ የተማመኑ ሁሉ ከንቱ ሆነው አይተናል እና እናቶች በዚህ ነገር ላይ በኢትዮጵያ ምድር ላይ ይብቃ ብለው ለማለት የሚነሱበት አቅም እንዲኖራቸው ያስፈልጋል። ሌላው በህዝባችን መሀል ይቅር መባባል በደልን መናገርን ተበድለናል ያሉ ሰዎች በደላቸውን እንዲናገሩ መፍቀድ መቻል አለብን። ምክንያቱም ቁስላቸው እንዲታከም ማለት ነው። እንደገና የበደሉ ሰዎች ይቅርታ የመጠየቅ ባህልን እንዲለማመዱ ማድረግ መቻል አለብን። ሰው እኮ ይቅርታ ቢጠይቅ በይቅርታ ብዙ መግዛት ይችላል። ብዙ ህዝብ፣ ብዙ ልብ ማሸነፍ ይችላል እና ይህንን መልእክት በተደጋጋሚ ለመንግስት ባለስልጣኖችም፣ ለተቃዋሚም፣ ለደጋፊም ይሄን ትቢታቸውን እንዲያወጡ አሁን በኢትዮጵያና በኤርትራ ምድር መሀል አሁን ባለፈው ሀያ አምስት ዓመት በተደረገው ጦርነት ከመቶ ሺህ ብል ህዝብ በላይ ሲያልቅ ጸቡ የኢሳያስና የመለስ ጸብ ብቻ ነበር። በእነሱ ጸብ መቶ ሺህ ትውልድ በሁለት ግለሰቦች ጸብ መቶ ሺህ ትውልድ እንዲያልቅ ተደረገ። ያንን እንኳ እርግጠኛ መሆን አይቻልም። ግልጽ ያለ ነገር በሚዲያ የተነገረው የድንበር ጉዳይ ነው። አዎ ብዙ። ከዛ በኋላም እኮ በዚህ ጉዳይ ላይ የነበሩ ሰዎች ሁለቱን ሲያነጋግሩ ሲያገናኙ የነበሩ ሰዎች በሙሉ በተደጋጋሚ በሚዲያ ወጥተው የሚሰጡት መግለጫ ድንበር ምክንያት ሆነ እንጂ በሁለቱ መሀል የነበረው በፖለቲካ ድርጅቶች መሀል ያለጸ ድሮ በኢሀፓ እና በቤሶን መካከል በመሪዎቹ በጥቂቶቹ መሪዎች መሀል በነበረ ያ ሁሉ ትውልድ እንዲያልቅ ተደረገ። በነጭ ሽብር ና በቀይ ሽብር እየተባለ ማለት ነው፣ በግለሰቦች የሚነሳ ጸብ ከዛ በኋላ አሁንም በሻዕቢያ ና በወያኔ መካከል ጸብ፣ በኦነግ ና በእንደዚህ መካከል ጸብ፣ በጥቂት ግለሰቦች የሚነሳ ጸብ ማለት ነው ለትውልድ ተርፎ ለትውልድ ድርቂት የበቃው ስለዚህ ፖለቲከኞችንም ሆነ መንግስትንም ማስቆም የሚቻልበት ነገር ለመፍጠር ህዝቡ መቀራረብ መቻል አለበት። ህዝብ ነው እነዚህ ሊያስገድዳቸው የሚችለው በቃን በቃን በዚህ መንገድ ልትቀጥሉ አትችሉም ብሎ ማለት ነው። ትውልድ እንዳያልቅ ለማድረግ ሁለተኛ፣ በዘር እና በዘር መሀል የብሔረሰብ ድርጅቶችን መሪዎችን የማግኘቱ ስራ አንዱ ስራ ይሆናል። ምክንያቱም ከመቶ በላይ ድርጅቶች ናቸው ኢትዮጵያ ውስጥ አሉ የሚባሉት በውጪ የዛኑ ያህል ፈልተዋል እና ጊዜ የሚፈጅ ነገር ነው። እያንዳንዱን አግኝቶ ህዝቡን ለመድረስ የሚቻልበትን ሁኔታ ለመፍጠር በእርግጥ ብዙ ስትራቴጂ የሚጠይቅ ስራ ነው። ይሄን ነገር ለመስራት ከሁሉ በፊት ግን ህዝብ ሀሳቡን እንዲቀበል ይሄን ወደ እርቅ፣ ወደ ሰላም፣ ወደ ፍቅር እንዲመጣ የሚያስገድደውን ሀሳብ ህዝቡ ተቀብሎት ተቃዋሚንም ሆነ መንግስትንም ለማስገደድ የሚያስችል አቅም ማዳበሩ ነው የመጀመሪያ ስራ መሆን ያለበት ብዬ የምገምተው። ሌላው እንግዲህ ወይዘሮ ሰዋሰው፣ ህዝብ ተከፋፍለዋል ከሚለው ስጋት ጋር ተያይዞ የሚነሳው ህዝብ ለውጭም ሆነ ለውስጥ ጥቃት ምቹ እንደሚሆን ጥቃት ማለት ደግሞ የሀይል ብቻ ሳይሆን የፕሮፓጋንዳም እንደሆነ ነውና ነግበኔ የሚለው የአገራችን ባህል ቦታ ከሌለው ብሔራዊ አንድነትም እንደሚላላ ነው። አንዳንዶች ሰዎች የሚናገሩት እና ይህንንስ እንዴት ያውታል? አዎ፣ አሁን ከዚህ በፊትም ብዙ ጊዜ ብዙ ሰዎች በምሳሌ ነጠቅሰውታል ሰውታል ናዚ በናዚ ዘመን እንደዚሁ ሰዎች ሲገደሉ እኔ ካቶሊክ ስላይደለሁ ካቶሊኮች ሲገደሉ ዝም አልኩ። እነዚህ ሲገደሉ እኔ አይደለሁም ብዬ ዝም አልኩ። ዝም አልኩ። መጨረሻ እኔ ላይ ሲደርስ የሚጮህልኝ አጣሁ ብሎ አንድ ሰው ተናገረ አሉ እና እስላሞች ሲጠቁ እኔ እስላም አይደለሁም ብለን ክርስቲያኖች ዝም ስንል፣ ክርስቲያኖች ሲጠቁ እኔ ክርስቲያን አይደለሁም ብለን ዝም ስንል፣ ኦሮሞ ሲጠቃ እኔ ኦሮሞ አይደለሁም፣ አማራ ሲጠቃ እኔ አማራ አይደለሁም፣ እንደዚህ እያለ ስንል ሁሉ ትውልድ ሲያልቅ ነው ማለት ነው። እኛ ጋር ሲደርስ መጮህ የምንጀምረው እና ያኔ ስንጮህ ደግሞ ለእኛ የሚሰማን አይጠፋም። ስለዚህ አማራ ተጠቃ፣ ክርስቲያን ተጠቃ፣ እስላም ተጠቃ የሚለው ነገር ሳይሆን የሰው ልጅ በኢትዮጵያ ምድር ውስጥ ተጠቃ የሚል ስሜት ይዘን መውጣት አለብን። ሁላችንም ቢሆን በቃ የሰው ልጅ ነው እንስሳ አይደለም። የትኛውም ዘር የትኛውም እምነት እንደውም የኢትዮጵያውያን እስላሞች በጣም ጨዋ በአለም ላይ ካሉ አገሮች ሁሉ በጣም ጨዋነት የተሞላባቸው የኢትዮጵያ እስላሞች እስካሁን ድረስ በሰላማዊ ትግል ጥያቄያቸውን፣ የመብት ጥያቄያቸውን እያነሱ ነው ያሉት። ግን ሲታሰሩ ምን ሲሉ ሌሎችም እንደዚሁ እና አሁን የኦሮሞ መብት ላስከብር፣ የአማራ መብት ላስከብር፣ የትግሬ መብት ላስከብር እያሉ የሚነሱት የብሔረሰብ ድርጅቶች በሙሉ የእነሱን መብት መጠየቃቸውን እንጂ የሌላውን ብሔረሰብ መብት የማክበር ግዴታም እንዳለባቸው የዘነጉታል። ከዚህ የተነሳ ሁሉም ዘር የሌለው ደግሞ በዚህ ላይ አንድ ብሔረሰብ ውስጥ ያልተካለለ እኔ ለምሳሌ አማራ፣ ኦሮሞ፣ ጉራጌ ተቀላቅዬ ነው የተወለድኩት እና አንደኛው ዘር ካርቶን ውስጥ እንኳን መግባት አልችልም፣ የዚህ ዘር ጉዳይ ብዬ ለመጮው ማለት ነው። እና ኢትዮጵያውያን እንደዛ ነው ተዳቅለን፣ ሁላችን አንዱ ብሔረሰብ ከሌላው ጋር እየተጋባን እየተዋለድን የኖርን ስለዚህ የኢትዮጵያ ሕዝብ ውስጥ ሰው የሚባል ነገር ተጠቃ የሚል ጥያቄ ማንሳት ስንጀምር ነው ሁላችንም ለሕዝባችን መብት ማድረግ የምንችለው እና ከዚህ የተነሳ ነው መቀራረብ ለመፍጠር ይህንን ሀሳብ ማራመድ አለብን ብለን የምንለው። ወይዘሮ ሰዋሰው ሰው ስለ ሺ ጆሃንሰን ጥያቄዎችን ጨርሻለሁ። የሚጨምሩት ካለ ለእርሶ መስመሩን ልልቀቅ። እኔ የምጨምረው እግዚአብሔር እድሉን ከሰጠኝ በዚህ ሰዓት የኢትዮጵያ መንግስት ተወካዮችም ሆነ የኢትዮጵያ ተቃዋሚ ድርጅቶች፣ በሀገር ውስጥም በውጭም ያሉ የመንግስት ደጋፊዎች በሙሉ እባካችሁ፣ አንድ ጊዜ ቆም ብለን እንደው ትውልድን ባማጠች እናት ማህፀን ነው የምለምናችሁ አንድ ጊዜ ቁጭ ብለን ለማንም በቃ ከዚህ በኋላ ስደት የሚያበቃበት ምድር እንድትሆን ተቀራርበን የበደልን እበድለናል ማለት የምንችል የተበደልን ደግሞ ሌላውን ይቅር ማለት የምንችል ለተበደሉ ሰዎች ካሳ መክፈል የምንችልበት እርቅን የምናወርድበት አቅም እንዲመጣ ልባችሁን ለዚህ አዘጋጁ። ሁለተኛ የጻድቅ አይን ወደ ራሱ ነው ይላል እና አሁን ዝም ብለን በወያኔ በወያኔ ላይ ብቻ ማሳበብ ሳይሆን እኛም ራሳችን እንድንመለከት ራሳችንም ለዚህ ትውልድ መጥፋት ዝምታችን ራሱ በደል እንደሆነ በተለይ ዝም የሚሉ ሰዎች አያገባኝም፣ ይሄ ፖለቲካ ነው፣ ይሄ እንዲህ ነው የሚሉ ሰዎች ከዚህ ዘመን በላይ ስለ ኢትዮጵያ ሕዝብ ሰብአዊ መብት መከራከር መጮህ የሚችሉበት አማራጭ ስለሌለ ዝምታው ራሱ በደሉን መደገፍ ስለሆነ ከዝምታችን ፍርሃት ተላቀን የግድ የመንግስት ደጋፊ፣ የመንግስት ተቃዋሚ መሆን አይገባንም። ሰው ብቻ ስለሆነን ብቻ ለምድራችን የሚበጅ ነገር ለማድረግ እንድንቀራረብ እንደ ክርስቲያን በሕያው እግዚአብሔር ስም እለምናችኋለሁ። እንደ እናት ደግሞ ትውልድን ላማቀች ና የትግራይ እናቶች፣ የኤርትራ እናቶች፣ የኦሮሞ እናቶች፣ የሁሉም እናቶች ብዙ ትውልድ ገብረዋል ና እንዲያበቃ በቃ ይህንን እለምናችኋለሁ ና ይሄ መልዕክት ለኢትዮጵያ ህዝብ በሙሉ እንዲተላለፍልኝ ጠይቃለሁኝ። ቪኦኤ ይህን እድል ስለሰጣችሁ እግዚአብሔር ያክብራችሁ። በጣም ነው ማመሰግነው። ወይዘሮ ሰዋ ሰው ስለ ሺ ጆሃንሰን እኛም ስለሰጡን ሰፊ ማብራሪያ በአድማጮቻችን ስም እናመሰግናለን። ምንም እጅግ በጣም አመሰግናቸዋለሁ ስትል ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት። Oh, and just like the river I've been running Ever since It's been a long, a long time coming But I know a change gonna come Oh, yes it will እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነጻነትና ሰባዊ መብትን ለማስከበር ነው። የሰው ልጆችን የሰብአዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ፣ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ፣ ሕጻናት የመብላት፣ የመልበስ፣ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ ገጣሚያንና ደራሲያን ድምፃቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያ ላይ ያሰማኋችሁ ኤቼንጅ ኢዝ ጎና ካም የተሰኘው የሳምኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ ም ነበር ዘፈኑ ሳም ኩክ ህይወቱ ካለፈ በኋላ በ1964 ዓ ም ቢለቀቅም የምንጊዜም ምርጥ ከሚባሉ አምስት መቶ ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎና ከም ተጋበዙልኝ። Just like the river I've been running, ever since it's been a long, a long time coming. But I know a change gonna come. Oh, yes, it will. It's been too. To die. Cause I don't know what's up there beyond the sky. It's been a long a long time coming, but I know a change gon'. Keep telling me don't hang around It's been a long, a long time coming But I know a change gonna come Oh, yes it will Then I go Brother, help me, please. please. But he winds up. ኤቼንጅዝ ጎናከም የሳም ኩክን ዜማ ነበር ያስደመጥኳችሁ። ቀጣዩ የዜማ ግብዣይ ደግሞ ኢማጅን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢት ኢዝ ሶ ሀርድ በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከአንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። এম মহাজ God. Yeah. የሬጌን አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር፣ የሬጌ ንጉስ ጃማይካዊው ቦብ ማርሊ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው፣ ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብዝ። ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። ጌራፕ ስታንዳፕ ቦብ ማርሌ Get up! ማይክል ጃክሰንና የጓደኞቹን ዜማ ዋት ሞር ካናጌቭ ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ1990 ዓ ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር። ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻም ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ። የሙዚቃ ቃን አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደ መሆኑ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎቼን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪንጌ በ1971 ዓ.ም ያቀነቀነው ዜማ ነው። brother brother there's far too many of you dying you know we've got to find a way to bring some loving here today hey yeah. father father we don't need to escalate you see war is not the end for only love can conquer hate you, you know, know we've got to find a way to bring some love and care today pick it and pick it don't punish me Sister. with brutality Sister. talk to me So you can see. So, so, so.、Oh. being gay what's going on አስከትዬ አም አወመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓ ም ለሴቶች መብት ያቀነቀነችው ዜማ ነበር። Cause it only serves to make ከበራችሁና፣ የተወደዳችሁ የሙዚቃ ቃና አድማጮች፣ አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓ ምት ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየአመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሀፒ በርዝዴ እየጋበዝኩ የሚሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደላደሩ የማጠቃለያ ዜና እናሰማለን። መጪው የሪዮ ዲ ጀኔሮ ኦሎምፒክስ ጨዋታዎች ፕሮግራም ወደ ሌላ ጊዜ እንዲተላለፍ ወይም እንዲቀየር 150 የጤና ጠበብት የፈረሙበት ደብዳቤ ለዓለም አቀፉ የኦሎምፒክ ኮሚቴ ቀረበ። በተቃራኒው የዩናይትድ ስቴትሱ የበሽታዎች መቆጣጠሪያና ማስወገጃ ማዕከል ዲሬክተር ዶክተር ቶም ፍራይድን ውድድሩን ለማስተላለፍ ወይም ቀኑን ለመሰረዝ የሚያበቃ አንዳችም የጤና ችግር እንደሌለ አመልክተዋል። የፓኪስታኑ ጠቅላይ ሚኒስትር ናዋዝ ሸሪፍ በቀጣዩ ሳምንት ሎንዶን ውስጥ የልብ ቀዶ ሕክምና ያደርጋሉ ተባለ። ይህ በአምስት ዓመት ውስጥ ለሁለተኛ ጊዜ የሚደረግ ሕክምና መሆኑ ነው። የህንድ ጠቅላይ ሚኒስትር ኖሬንድራ ሞዲ ለናዋዝ ሸሪፍ ፈጣን ፈውስ ተመኝተውላቸዋል። የኮሎምቢያ ሽምቅ ተዋጊዎች ሶስት የታገቱ ጋዜጠኞችን ትናንት አርብ ማምሻው ላይ ፈተዋቸዋል። ለስፓኙ ኤል ሞንዶ ጋዜጣ ትዘግብ የነበረችው ና የ59 ዓመቷ ሳሉድ ሄርናንዴዝ ማወር ብሔራዊ ነፃ አውጪ ጦር በተሰኘው ታጣቂ ቡድን የታገተችው ባለፈው ቅዳሜ ሲሆን፣ ሌሎቹ ሁለቱ ደግሞ የእርሷን ሁኔታ በመከታተልና በመዘገብ ላይ እንዳሉ ነው ሰኞ ለታ የታገቱት። በመጨረሻም በሁለተኛው የዓለም ጦርነት ካገለገሉ አውሮፕላኖች አይነቶች አንዱ ትናንት አርብ ማታ ኒውዮርክና ኒውጀርሲ መካከል ባለው ሀድሰን ባህር ውስጥ መውደቁ ተነገረ። የኒውዮርክ ፖሊስ እንዳስታወቀው የ56 ዓመቱ ፓይለት የተገኘው አውሮፕላኑ ፍርስራሽ ውስጥ ነው። ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመድራልን በንጉሡ ታምሬና ባስተናገድኳችሁ በእኔ በሰለሞን ክፍሌ ስም ልሰናበት። ሰላም፣ ደህና እደሩ።